ሰላም ለእናንተ ይሁኑ። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላቸው ጉዳዮች መካከል መጀመሪያ እንግዲህ ትልቁ ዓላማችን ትልቁ ዓላማ ነው ብለን ከተሳካ የምናስበው ሰው በግልጽ ስለ ሜንታል ሄልዝ እንዲያወራ ማለት ነው። በበርካታ ወጣቶች ህይወት ላይ አደጋ ከደቀኑ የጤና ችግሮች መካከል አንዱ የአእምሮ ህመም ነው። ህመሙን በተመለከተ በዚህ በሰሜን አሜሪካ ልዩ የማስገንዘቢያ መድረክ ከሰሞኑ ተዘጋጅተዋል። በምሽቱ ሙሉ ዘገባው ይደመጣል። ሌሎች ጉዳዮችም የተካተቱበትን መሰናደው ሀብታሙ ስዩም ይመራዋል ንጉሥ ሳምሬ ደግሞ የምስልና ድምፅ ቅንብሩን ይከውናል አብራችሁን አምሹ ወደ ቀዳሚ መሰናዶ እንሻገራለን በርካታ ወጣቶች ሕይወት ላይ አደጋ ከደቀኑ የጤና ችግሮች መካከል አንዱ የአእምሮ ሕመም ነው። ሕመሙን በተመለከተ በቂ ግንዛቤ፣ ውይይትና ደጋፊ አገልግሎት አለመስፋፋቱ ብሩ ተስፋ ያላቸው ወጣቶች ሕይወት በአጭሩ እንዲቀጭ ስለማድረጉ ይሰማል። ሁኔታውን ለመቀየር ሙያዊ ርብር በማድረግ ላይ ከሚገኙ የትውልድ ኢትዮጵያውያኑ ተቋማት መካከል አንዱ ከሰሞኑ የእውቀትና ልምድ ልውውጥ መድረክ አሰናድቶ ነበረ። ዝግጅቱን በወፍ በረር እናስቃኛቸዋለን። አሌክሳንድሪያ ቨርጂኒያ ላይ ከሰሞኑ የተገናኙት ወጣትና አንጋፋ ትውልድ ኢትዮጵያውያን በአብዛኛው በዩናይትድ ስቴትስ ውስጥ በሥነ መድኃኒትና መድኃኒት ተኮር የምርምር ዘርፎች ላይ የተሰማሩ ባለሙያዎች ናቸው። መፈናፈኛ የሌለው ከሚመስለው የሥራ ሰዓታቸው አትርፈው በዚህ አዳራሽ ለምክክር ቁጭ ማለታቸው ምክንያት ዓለምን እየፈተኑ ካሉ ዋና የጤና ችግሮች መካከል አንዱ ስለሆነው የአእምሮ ህመም ለመምከር ነው። በዓለማችን ውስጥ ከአራት እስከ አምስት ፐርሰንት ድረስ ሰዎች በአእምሮ ህመም በዲፕሬሽን ብቻ ይታወቃሉ። ዶክተር ቢኒያም ገሰሰን የመሰሉ በአእምሮ ህክምና ዘርፍ ለብዙ ዓመታት የሰሩ የጤና ባለሙያዎች ትውልደ ኢትዮጵያንን ጨምሮ የሚሊዮኖችን ህይወት ያመሰቃቀለውን የጤና ችግር አስመልክቶ ሙያዊ ትንታኔዎችን በተናጠል ሲያቀርቡ ቆይተዋል። በዚህ ዝግጅት ላይ ደግሞ ባለሙያዎቹ ሰብሰብ ብለው አይነ ከፋሽ ትንታኔዎችና ልምዶችን ሊያካፍሉ ተገናኝተዋል። በባለሙያዎቹ እምነት እውቀትን ማስፋፋት የመፍትሄ ጅማሬ ነውና የፔንስልቫኒያ ግዛቱ የአእምሮ ህክምና ልዩ ሀኪም ዶክተር ቢንያም ገሰሰ በድጋሚ ሰዎች ጋር ንቃተ ህሊናውን ከፍ ማድረጉ በጊዜ ህክምና እንዲፈልጉና ለነዚህ አይነት ህመሞች ልዩ ልዩ መፍትሄዎች አሉ ማወቁ ና ህመሙን እንዳለ ማወቁና መረዳቱ ክፍተት ይፈጥራል ያንን ተከትሎ ሰዎች ህክምና በማግኘት ከስራ ከመባረር ቤተሰብ ላይ ትልቅ ከሚደርሰው ችግር ወደማይሆኑ ነገሮች ከመግባት እንደ አልኮሆል፣ ድራግ ውስጥ ከመግባት ከዛም አልፎ ራሳቸውን ከማጥፋት ይቆጥባቸዋል። ብዙ ጊዜ በስልክ ይደርሰኛል አንዳንድ መልእክቶች። በህብረተሰባችን ውስጥ ሰዎች ራሳቸውን ሲያጠፉ ህዝቡ በጣም ያዝናል። እነዚህ አይነት ሴሚናሮች፣ ወርክሾፖች እንዲህ አይነት አጋጣሚዎች ሲገኙ ብዙ ሰው ባለበት የአእምሮ ህመም እንደ ማንኛውም ህመም መሆኑን ማስተማሩ ከእንደዛ እንደዛ ነገሮች ይቆጥባል። የተገናኝነው ነው የአእምረው ጤና ዋጋ ያለው የሚል መጠሪያ በተሰጠው የንቃትና ልምድ ልውውጥ መድረክ ላይ ነው። ያሰናዳው ደግሞ መቀመጫውን በሰሜን አሜሪካ ያደረገው የመድኃኒት ቅመማ ባለሙያዎችና የስነ መድኃኒት ተመራማሪዎች ማህበር በመጻሩ ኢፓድ ነው። የኢፓድ የቦርድ አባል ዶክተር አሌክስ አካሉ የዛሬው ዝግጅት ማህበሩ ስለ አእምረው ጤና ሊጠናከር ይገባል ብሎ የሚያምነው የግልጽ ንግግር ባህል አካል እንደሆነ ያስረዳል። መጀመሪያ እንግዲህ ትልቁ አላማችን ትልቁ አላማ ነው ብለን ከተሳካ የምናስበው ሰው በግልጽ ስለ ሜንታል ህዝብ እንዲያወራ ማድረግ ነው። ካልቸራሊ እነዛን ነገሮች እንዳናወራ የሚያደርገን የሚያስረን ነገር አለ። እሱን ሰብረን ለመውጣትና እንድናወረው በግልጽ እናንተ አሁን ስለ ሜንታልዝ እንደምናወራው ማንኛውም ኢትዮጵያ ውስጥ የሚገኝ ህብረተሰብ ያን ነገር በቀላሉ ያለ ጭንቀት ያለ ሶሳይታል ሪፐርኬሽንስ፣ ሌላ ሰው ምን ይለኛል፣ እንትና ምን ይለኛል፣ ጎረቤቴ ምን ይለኛል፣ ሀይል በትክክል ስለዛ እንዲያወራ ማድረግ ከተቻለ ያ ትልቁ አቺቭመንት እንላለን። ከዛ በኋላ ደግሞ ያለው እንዴት ያለው እዚህ ያሉ እውቀት ያላቸው ሰዎች ኢትዮጵያን ያለውን ሰዎች እንዴት አድርገን መርዳት እንችላለን? በእውቀታችን በገንዘብ ያለው በገንዘቡ መርዳት ይችላል። በእውቀት ያለው እውቀት በእውቀቱ መርዳት ይችላል። በማስተማር ሴሚናሮችን በመስጠት ይሄን ነገር አድሬስ ለማድረግ ተደራሽነት እንዲኖረው ማድረግ ይቻላል ብዬ አምናለሁ። በዝግጅቱ ላይ ሙያዊ ምልከታቸውን ካቀረቡት መካከል አንዷ ከአስር ዓመታት ላላነሰ ጊዜ ትውልደ ኢትዮጵያውያንን በጤና ዘርፍ ያገዙት ዶክተር ኒሻን ካሳ ናቸው። የጤና መድህን ሽፋን ለሌላቸው ነዋሪዎች አገልግሎት ሲሰጡ የሰነበቱት ዶክተር ኒሻን የቅርብ ጊዜ ትኩረታቸው በድረ ኮቪድ-19 ወረርሽኝ ዘመን በሱስና ተያያዥ ጉዳዮች በሕይወታቸው የተፈተኑ ወጣቶችና ቤተሰቦቻቸውን ማገዝ ሆኗል። ድህረ ኮቪድ የመጣ ችግሮች አሉ አንዳንድ ጥሩ ነገር ቢታይም ግን የመጡት ችግሮች ልጆቻችን ወጣት ልጆቻችን በማናስብበት ሱሰኝነት ተጠምደዋል ማለት ነው ልጆቻችን ምን እንደሚለማመዱ አናውቅም ክፍላቸውን ዘግተው ምን እንደሚያዩም አናውቅም እና ጊዜያቸውን የሚበላባቸው ከትምህርታቸው ወደኋላ የሚያስቀራቸው የጸባዮቻቸው መቀየር ከትምህርት ቤትም ከሃይስኩልም ከኮሌጅም ትምህርታቸውን ሳይጨርሱ የሚወጡ ወጣቶች በዙብንና ወላጆች ይህንን ችግር በከፊሉ አትሊት ለመረዳት እየመጡ ነበርና በዛን ጊዜ ነው ይሄንን ችግር እንዴት አድርገን ነው እንደ ህብረተሰብ መፍታት የምንችለው የሚለው ጥያቄ አደረብኝ። ዶክተር ሊሻም በሶስት ምክንያት ለችግር የተዳረጉ ወጣቶችና ቤተሰቦቻቸውን ለማገዝ ለርን አንድ ሊቭ በተሰኘው ለትርፍ ያልተመሰረተ የጤና ተቋማቸው አማካኝነት የተለያዩ መርሃ ግብሮችን ዘርግተዋል። በተለይ ሱስን ተከትለው የሚያጋጥሙ የአእምሮ ሕመምን የመሰሉ የጤና ችግሮች ላይ ያለው የተዛባ አመለካከት ሊስተካከል እንደሚገባ ይመክራሉ። ልክ እኔ ስኳር በሽታ ደም ብዛት እንደሚይዘኝ ልክ የአእምሮ በሽታም አእምሮ አእምሮን ላይ ያለ በሽታ ነው። ጨጓራ በሽታ እንደሚባል፣ ደም ብዛት እንደሚባል፣ የልብ ድካም እንደሚባል የአእምሮ በሽታ ነው እና ይሄ ነገር ልጁ ፈልጎ ወይም ልጅቷ ፈልጋ ያመጣችው ነገር አይደለም። መጀመሪያ ሲጀመርም እንደ ትንሽ እንደው ለመሞከር ብለው የሚጀምሩትም ሱሶች በኋላ ግን አእምሮ ላይ መጠንቅህ ጥሎ ከጥሮ ከቁጥጥራቸው ውጪ እንደሚሆንና እንደ አምሮ በሽታ እንደሚሆን ቤተሰቡ አውቆ ሕክምና እንዲደረግበት እንጂ ልጆች፣ ወላጆች ልጆቻቸውን በመቆጣት ሚድን በሽታ አይደለም ወይም በማስጠንቀቅ ሚድን ነገር አይደለም። ኮላቦሬት አድርጎ ልጁን እንደሚግባቡ አድርጎ ተቀብሎ አዳምጦ ቀስ ብሎ የሚረዳ ጊዜ የሚፈጅ በሽታ ነው። ስለ አእምሮ ሕመም ያለንን ማህበራዊ እውቀት ውስንነት ለመቅረፍ በቤተሰቦቻቸው ውስጥ የደረሰን አሳዛኝ ክስተት ለሌሎች መማሪያ ይሆን ዘንድ አስበው ከሚንቀሳቀሱ ትውልድ ኢትዮጵያን መካከል አንዷ የቀድሞዋ የአሜሪካ ድምፅ አፍሪካ ቀንድ ክፍል ኃላፊ የአሁኗ የቢያ በላይነ ፋውንዴሽን ለአእምሮ ጤና ተቋም ኃላፊ ወይዘሮ ትዝታ በላቸው ይገኙበታል። ወንድ ልጃቸው ቢያ የቀለም ትምህርትንና የስፖርት ዘርፎችን ጨምሮ በተለያዩ መስኮች ባስመዘገባቸው የላቁ ስኬቶች በቀጠና አቀፍ ብዙሃን መገናኛዎች ላይ ሳይቀር በተደጋጋሚ ስሙ ለመጠራት በቅቷል። ከአእምሮ ህመም ጋር ተገናኘ፣ በድንገት ልጃቸውን ያጡት ወይዘሮ ትዝታ የልብ ስብራታቸውን ችለው ታሪካቸውን ለማገራት የወሰኑበትን ምክንያት አጫውተውኛል። በእኛ ቤተሰብ እኛ ላይ የደረሰው ሌላ ቤተሰብ ላይ እንዳይደርስ ነው። ዋናው ነገር ልጄ እንደተሰቃየ፣ እንደተንከራተተ ሌላ ልጅ ደግሞ እንዳይንከራተት ነው። ዋናው ነገር ብዙ ጊዜ ደግሞ ከአእምሮ ጤና ጋር ሀፍረት አለ፣ መደበቅ አለ እና ምንም መደበቅ አያስፈልግም፣ ምንም ሀፍረት አያስፈልግም፣ ይሄ እንደ ማንኛውም ህመም ነው የሚለውን መልእክት ለማስተላለፍ እና ታማሚዎችም ሰብአዊ እንክብካቤ እንዲያገኙ ለመርዳት ነው እንግዲህ የተነሳሳ ነው። ወይዘሮ ትዝታ ያቋቋሙት ብያ በላይነህ ፋውንዴሽን ለአእምሮ ጤና ተቋም በተቋቋመ በጥቂት ጊዜያት ውስጥ የትውልደ ኢትዮጵያን ወጣቶችን ህይወት በሚታደጉ እንቅስቃሴዎች ላይ አተኩሯል። የወጣቶችን ህይወት ለመታደግ የሚረዱ መረጃዎች የሚገኙበት አውታር ለመሆን ያለመው ተቋሙ እያደረጋቸው ስላሉ ወቅታዊ እንቅስቃሴዎች በጥቂቱ አጋርተውናል። እንግዲህ እኔ ከወጣቶች ጋራ ነው የምሰራው። የድርጅቱ ቦርድ አባል የሆኑት ወጣቶች ናቸው። ወጣቶች ደግሞ በነዚህ ማህበራዊ መገናኛ ብዙሀን በጣም ትልቅ ስቶጣ አላቸው። በዛ የተነሳ በኢንስታግራም ላይ እንዲሁም በፌስቡክ በትዊተር ካምፔን ያደርጋሉ። አላማችንም ወጣቶችን ለመድረስ ነው፣ ልጆችን የመሰሉ ሰዎችን ለመድረስ ነው እና የሚሰጡትንም የመረጃ እውቀት በዛ አማካይነት ነው። ከዛ ውጭ ደግሞ ዌብሳይታችን ላይ አዲክሽን ወይንም በሱስ መጠመድ ምንድን ነው የሚለውን ከመንገመሪ ካውንቲ ዌብሳይት ወስደን እዛ ላይ ነው እንግዲህ የኔ ደግሞ ችሎታ የሚመጣው እሱን ወደ አማርኛ ተርጉሜ እሱ እዛ ላይ ሱስ ምንድን ነው፣ በሱስ የሚጠመዱ ሰዎች ምን አይነት ናቸው፣ ወላጅ ምን ማድረግ አለበት፣ እንዴትስ መንከባከብ አለበት፣ አዋቂም ከሆነ ደግሞ ምንድን ነው ልናደርግ የሚገባው የሚለውን የሚዘረዝር ተርጉመን አቅርበናል። ወደፊት ደግሞ በትግርኛና በአፋን ኦሮሞ ደግሞም እንደዚሁ ተርጉመን ልናቀርብ ነው። ይሄ እንግዲህ ከካውንቲው የወሰድነው መረጃ ነው፣ ትክክለኛ የሐኪም መረጃ ነው። መሰል መድረክ መስተናዳቱ በቤተሰባዊ ግጭት፣ በዘረኝነት ጫናዎችና በተለያዩ ውስጣዊና ውጫዊ ምክንያቶች ተነሳስተው ለሱስ ብሎም ለአእምሮ ሕመም ለሚዳረጉ ወገኖች ረብ ያላቸውን ሀሳቦች በማንሸራሸር ረገድ የላቀ ሚና እንደሚኖራቸው ወይዘሮ ትዝታ አክለዋል። ከመድረኩ ተሳታፊዎች አብዛኞቹ በዩናይትድ ስቴትስ መንግስት መስሪያ ቤትና በግል ኩባንያዎች ስር በሚገኙ ተቋማት የሚሰሩ ናቸው። ባለሙያዎቹ ለሰፊው ሕዝብ ከሚያቀርቡት ጤና ተኮር መረጃ ባሻገር የልምድ ልውውጥ ማድረግና የአዲስ አሰራሮችን ቅኝት እርስ በርስ ማጎልበት ሌላው የዝግጅቱ አላማ ስለመሆኑ ከማህበሩ የቦርድ አባል ዶክተር እዮብ ኃይሉ ሰምተናል። ዋናው አላማ አዌርነሱንን ማበልጸግ እንዳለ ሆኖ በዛ ዙሪያ ደግሞ አሁን ከረንት ያሉት መድኃኒቶች በራሳቸው የሚያመጡ ችግር አለ። ያንን በዛ ዙሪያ ምን ያህል ሪሰርቾች እየተሰሩ ነው? እኛ እንደ ጤና ባለሙያ ያንን ሶሉሽን ሶል ለማድረግ ምን እያደረግን ነው? በሪሰርች ዙሪያ ያሉ ነገሮችን በተለያየ ፐርስፔክቲቭ ኮምፓይን በማረግ በዛ ዙሪያ ያሉ የሕክምናውን ትሪትመንት ሊሆን ይችላል፣ የመከላከያ መፍትሄዎችም ሊሆን ይችላል፣ የዲያግኖሲስ ሜቶዶችም ሊሆን ይችላል። በዛ ዙሪያ ያሉትን አዌርነሶች እና ፕሮብሌሞችን ሶልቭ በማድረግ ያንን ማኔጅ የምናደርግበትን አዌርነስ ለመፍጠር የተደረገ አንደኛው ዝግጅት ነው ማለት ነው። ስለ አሰናጁ አካልም ጥቂት እንበል። አሰናጁ የመድኃኒት ቅመማ ባለሙያዎችና የስነ መድኃኒት ተመራማሪዎች ማህበር በመጻሩ ኢፓድ ነው። ማህበሩ የተቋቋመው በአውሮፓውያኑ 2018 ነው። በሰሜን አሜሪካ የሚኖሩ ባለሙያዎችን ከማስተሳሰር ተሻግሮ ትውልደ ኢትዮጵያንና በሀገር ቤት የሚኖሩ ህዝቦችን በሚደግፉ ስራዎች ላይ ስለመሰማራቱ ከማህበሩ ፕሬዚደንት ዶክተር ኤርሚያስ ጥላሁን ሰምተናል። ፕራይመርሊ ዲያስፖራ ላይ ያሉ ፋርማሲስትና ፋርማሲቲካል ፕሮፌሽናሎች ናቸው። እዚህ ከምናደርገው የኖለጅ ሼር ትራንስፈር በተጨማሪ ኢትዮጵያም የምናደርጋቸው አክቲቪቲዎች አሉ። በተለይ ከመድኃኒት አቅርቦትና ጥራት ጋር በተያያዘ መድኃኒት እስከ ማምረት ድረስ የደረሰ ቅድም እንዳየኸው እየሰሩ ያሉ ግሩፖች አሉ። ከዛም ውጭ ደግሞ የኢትዮጵያ ኢንስቲቱሽኖች እዚህ የተለያየ የመንግስት ፕራይቬት ፋርማስቲካል ካምፓኒዎች የሚሰሩ ሰዎች ኢትዮጵያ ያሉትን እንደ ሚኒስትር ኦፍ ሄልስ የኢትዮጵያን ኤፍዲኤ የድራግ አድሚኒስትሬሽን የሚባለውን በኖሌጅ በፋይናንስ በብዙ ነገሮች እያገዝን ነው ያለነው እና ከዛም ውጭ ደግሞ የፊላንትሮፊ ዊንጉ ከፋርማሲ ጋር ና ከዛ ጋር በተያያዙ ቅድም እንደተገለጸው በኮንፈረንሱ ላይ ኢትዮጵያ ያሉ አረጋውያን የሚረዱ ህጻናትን የሚረዱ ከነሱ ጋርም ከሄልዝ ጋር የተያዘን ብቻ ሳይሆን ከዛም ውጭ ሰፖርት የምናደርግባቸው ትሮች አሉ ማለት ነው። ፕራይመርሊ እዚህ የምንሰራቸው አሉ። ኢትዮጵያም ደግሞ ሰፖርት እያደረገና ያለነው ማለት ነው። በዚህ ዝግጅት ላይ ከዕለቱ አብይ ጉዳይ በተጨማሪ ማህበሩ በኢትዮጵያ ሊፈጽማቸው ስላ አቅዳቸው ስራዎች ማብራሪያ ተሰጥተዋል። በባህላዊ ሕክምና ዘርፍ እየተደረጉ ስላሉ አበርክቶዎች፣ ስለ ሰባዊ ድጋፍ አድማሶች ሀሳቦች ተንሸራሽረዋል። ከሌሎች አጋርና ተባባሪ የሙያ ማህበራት የመጡ ተወካዮችም ልምዳቸውን አካፍለዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ በአዲስ አበባ ፒያሳ እየተገነባ ባለው በአድዋ ድል መታሰቢያ አድዋ 00 ሙዚየም ውስጥ እንዲቀመጡ በታቀዱት የሥነ ጥበብ ስራዎች ፕሮጀክት አስተጻጥ ላይ ቅሬታ እንዳለው የኢትዮጵያ ሰዓሊያንና ቀራጺያን ማህበር ከሰሞኑ ገልጸዋል። ይህን የተመለከተውን ዘገባ ደግሞ ገብረ ሚካኤል ገብረ መድህን ያሰማናል። በአዲስ አበባ ከተማ በፒያሳ በአራዳ ገነተጽጌ ቅዱስ ጊዮርጊስ ቤተ ክርስቲያንና በአራዳ ህንፃ መካከል በሚገኝ ቦታ ላይ በቻይናው ጂያንግሱ ዓለም አቀፍ የኢኮኖሚና የቴክኒክ ትብብር ግሩፕ እየተገነባ ያለው የአድዋ ድል መታሰቢያ የአድዋ 00 ሙዚየም ፕሮጀክት በ33 ሄክታር መሬት ላይ እንዳረፈና ባለአምስት ወለል ህንፃ እንደሚኖረው ተነግሯል። ሙዚየሙ የአድዋን መልክዓ ምድር የኢትዮጵያውያን ጀግኖች ጉዞ ጉዞና ድል የአንድነት ማዕከልና የአፍሪቃ የነፃነት ማስታወሻ በማካተት ለመዘከር ያስችላል ቢባልም የኢትዮጵያ ሰዓሊያንና ቀራፂያን ማህበር ግን በስነ ጥበብ ሥራዎቹ ፕሮጀክት አሰጣጥ ላይ ቅር እንደተሰኘ ለአሜሪካ ድምፅ ገልጿል። አቶ እንደሰን ከበደ የማህበሩ ዋና ጸሐፊ ናቸው። አሁን የሚደረገውን የስነ ጥበብ ፕሮጀክት ላይ የኢትዮጵያ ስነ ጥበብ ባለሙያዎች በሙሉ ኢንቮልቭድ ሆነው መምከር ነበረባቸው ከመከሩ በኋላ እነሱ የመከሩት የጋራ ድምር ሀሳብ ነው ሙዚየሙ ላይ ማረፍ ያለበት። ለምሳሌ ንድፍ ይቀርባል። ንድፍ ከቀረበ በኋላ ይገመገማል። ከተገመገመ በኋላ የተሻለው ይመረጣል። የተሻለው ከተመረጠ በኋላ የሚጨመር ሀሳብ ካለ ተጨምሮ፣ የሚቀንስ ካለ ተቀንሶ፣ እያንዳንዱ ነገር በነጠረ ሁኔታ ከተቀመጠ በኋላ ነው ወደ ሙዚየሙ ማለፍ የነበረበት። ይሄ ባለበት ሁኔታ ላይ ምንም የተጠና ነገር የለም። ምንም አድዋ የሁሉም ኢትዮጵያውያን የድል ታሪክ እንደመሆኑ በዚህ ግዙፍ የመታሰቢያ ሙዚየም ውስጥ የሚቀመጡት የሥነ ጥበብ ሥራዎች ይህን እውነታ የሚወክሉና የሚያንጸባርቁ መሆን እንደሚጠበቅባቸው ያመለከቱት ዋና ጸሐፊው፣ ሆኖም አሁን እየታየ ያለው የሥራ ሂደት ይህን ከግምት እንዳላስገባ ገልጸዋል። የሥነ ጥበብ ሥራዎቹ በውጭ ተቋራጭ ሳይሆን በኢትዮጵያውያን ባለሙያዎች መመራት እንደነበረባቸው ዋና ጸሐፊው ተችተው፣ በሙዚየሙ የሚቀመጡት ሐውልቶች ሥራ ግልጽ ባልሆነ አካሄድ እንደተጀመረም አውስተዋል። አድዋ ሙዚየም ውስጥ ኪነ ህንፃውን ከስነ ጥበቡ መለየት ነበረበት። መንግስት ኪነ ህንፃው ለቻይና ከሰጠ በኋላ እንደገና የስነ ጥበብ ፕሮጀክቱን ሀገር አቀፍ ብሔራዊ፣ ቅድም የነገርኩ የእውቀት ዘርፎች የተካተቱበት በዋናነት ደግሞ በሰፊው የኢትዮጵያ ሰአሊያን እና ቀራጺያን ማህበር ኢንቮልቭድ ሆኖ የጋራ ግብረ ሀይል ካቋቋመ በኋላ ይሄ ያ የጋራ ግብረ ሀይል ይህንን የስነ ጥበብ ፕሮጀክት እንዲመራ ማድረግ ነበረበት። ይሄ ሳይደረግ ቀርቶ የስነ ጥበብ ፕሮጀክቱንም ኪነ ህንፃውንም ለቻይና ሰጠው። ከዛ ለቻይና ከሰጠው በኋላ ቻይኖቹ እነሱ ለሚፈልጉት ሰው በምን ሬስትሪክቲቭ ቴንደር በምን አይነት መስፈርት እንደተሰጠው የምናውቀው ነገር የለም። አድዋን የሚያክል ነገር አስራ ዘጠኝ ሀውልት አንድ ግለሰብ እንዲሰራ ተሰጠው። የኢትዮጵያ ሰዓሊያንና ቀራጺያን ማህበር በሙዚየም ፕሮጀክቱ የሥነ ጥበብ ሥራ ላይ ለመሳተፍ የአዲስ አበባ ከተማ አስተዳደርን በተደጋጋሚ በደብዳቤ ቢጠይቅም አጥጋቢ ምላሽ እንዳልተሰጠው ዋና ጸሐፊው አስታውቀዋል። በቅርቡ ግን የከተማ አስተዳደሩ የካቢኔ ጉዳዮች ኃላፊ ጠርተው አነጋግረውናል ብለዋል። በደብዳቤ ስንጠይቅ ከጠሩን በኋላ ያው ከሥራ ቀኑ የጠሩን ከጠሩን በኋላ የሚናገሩት ንግግር ሁሉን ነገር እነሱ ማድረግ እንደሚችሉ እኛ እንደማይመለከተን እንደውም ለእናንተ ማብራሪያ መስጠት የማይጠበቅብንም ለማን ፕሮጀክቱን መስጠት እንዳለብን ለማን መስጠት እንደሌለብን የእኛ መብት ነው፣ አይነት ነገር ነው ያሉት። ማህበሩ በዚህ መሰሉ ምላሽ እንዳዘነ የተናገሩት ዋና ጸሐፊው ሙዚየሙ የኢትዮጵያ ታሪክና እሴትን በሚያንጸባርቅ መልኩ እንዲገነባ አሁንም መንግስት ውሳኔውን በድጋሚ እንዲያጤነው ነው አመልክተዋል። እንዲከለስ የምንፈልገውም አሁን ባልተመከረበት ሁኔታ የሚሰሩ ሀውልት ስራዎች ነገር ትውልዱ ላይ የሚያመጡትን ጫና ወይ ነው የጭቅጭቅና ተደረግ ለመቀነስ ይባሉ። ሁለተኛ ነገር ደግሞ ይሄ ፕሮጀክት ኦፊሴ ላይ ከሆነ በኋላ መላው የኢትዮጵያ የጥበብ ባለሙያዎች በሙሉ እዚህ ጉዳይ ላይ ኢንቮልቭድ ሆነው እንዲሳተፉ ነው። ምክንያቱም ይሄ የሀገር ታሪክ ጉዳይ ነው። ስለዚህ ጉዳይ የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው እና የቅርስ ጥበቃ ባለስልጣን ዋና ዲሬክተር አቶ አበባው አያሌው ጋር ስልክ በመደወል አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም ወደ አዲስ አበባ ከተማ አስተዳደር የታላላቅ ፕሮጀክቶች ግንባታ ጽህፈት ቤትም እንደዚሁ ስልክ ብንደውልም የሚመለከታቸው ኃላፊዎች ስብሰባ ላይ ናቸው ተብለናል ሆኖም ይኸው ጽህፈት ቤት ቀደም ሲል የኢትዮጵያ ሰዓሊያንና ቀራጽያን ማህበር ላቀረበው ቅሬታ በደብዳቤ በሰጠው ምላሽ ከአዲስ አበባ ባህል ኪነጥበብና ቱሪዝም ቢሮ እንደዚሁም ከሚመለከታቸው ልዩ ልዩ ተቋማት ባለሙያዎችን ማሳተፉንና በሙዚየሙ የሥነ ጥበብ ሥራዎችም ላይ ምክክር እንደተደረገ ይገልጻል። የአሜሪካ ድምፅ የተመለከተውና ጥቅምት 13 ቀን 2016 ዓ ም የተጻፈው ይኸው የጽህፈት ቤቱ ደብዳቤ ከአንጋፋ ሰዓሊያንና ቀራጺያንም ሐሳብ እንደተቀበለ ያብራራል። ጽህፈት ቤቱ አክለውም በሥራው ላይ ከሁሉም ክልሎች የተውጣጡ ተወካዮች እንደተወያዩበት አውስቶ ማኅበሩም የውይይቱ ተሳታፊ እንደነበር ይጠቅሳል። ያለ ውድድር ለአንድ ግለሰብ ተሰጡ ስለተባሉት 19 ሐውልቶች አስመልክቶ ሲያብራራም የግንባታው ተቋራጭ ልምድ ያላቸውን ባለሙያዎች አወዳድሮ ሥራውን ለአሸናፊ ድርጅት እንደሰጠ አስረድተዋል። በዚህ ምላሽና ማብራሪያ ያልተስማሙት የማህበሩ ዋና ጸሐፊ አቶ ወንደሰን ከበደ ግን ነገሩ የጠቅላይ ሚኒስትሩን ጣልቃ ገብነት ይጠይቃል ይላሉ። የዚህ ፕሮጀክት ዋነኛ ኃላፊ እሳቸው ናቸው። ይሄ ፕሮጀክት እየሄደበት ያለበት መንገድ ትክክል ስላልሆነ በአስቸኳይ የሚከለስበትን መንገድ ፈልገው እሳቸው የመወሰን ስልጣን ስላላቸው መላው የኢትዮጵያ ስነ ጥበብ ባለሙያ እዚህ ውስጥ በማካተት በአጭር ጊዜ ውስጥ እንዲመከር በማድረግ የኢትዮጵያ ክልሎች በታየበት ሁኔታ መሰራት የሚችልበትን እድል ማመቻቸት አለባቸው። አለዚያ ይሄ የኢትዮጵያ ሕዝብ ሳያውቀው የሚሰራው አስራ ዘጠኝ ሐውልት ነገ ይዞት የሚመጣው ችግር እጅግ እጅግ አደገኛ ነው። የአድዋ ድል መታሰቢያ የአድዋ 00 ሙዚየም ፕሮጀክት በ4.6 ቢሊዮን ብር እየተከናወነ እንዳለና በቅርቡ እንደሚመረቅ የመንግሥት ብዙሃን መገናኛ ዘግበዋል። ሙዚየሙ እየተገነባበት ያለው ቦታ ቀደም ሲል ለሚድሮክ ኢንቨስትመንት ግሩፕ ተሰጥቶ የነበረ ሲሆን ከአራት ዓመታት በፊት መንግሥት መሬቱን መልሶ በመረከብ የአሁኑን የሙዚየም ፕሮጀክት ግንባታ እንዳስጀመረበት ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን፣ አዲስ አበባ። ከአሜሪካ ድምፅ ወደ እናንተ እየቀረበ ያለውን ጋቢና ቪኦኤ ነው እየተከታተላቸው ያላችሁት አድማጮቻችን እንዲሁም ተመልካቾቻችን። በመቀጠል ደግሞ ኤደን ገረመው በቺካጎ ስደተኞችን እያገዘ ስለሚገኘው የወጣት ሕክምና ባለሙያዎች እንቅስቃሴ ትነግረናለች። ዘገባው የአሶሼትድ ፕሬስ ነው። በቺካጎ የሚገኘው የበጎ ፈቃደኛ ዶክተሮች ቡድን እየጨመረ ለመጣው የስደተኞች ቁጥር የጎዳና ላይ ህክምና በመስጠት ቅዳሜያቸውን ያሳልፋሉ። ሳራ እስኩዴሮ የህክምና ተማሪ ናት። ዛሬ እዚህ ብዙ የህክምና ተማሪዎችና ሐኪሞች አሉን። ብዙ የጤና ምዘናዎችም እየሰራ እንገኛለን። ተማሪዎቹ በቅድሚያ በስፓኒሽ ቋንቋ ለስደተኞቹ እንኳን ደህና መጣችሁ በማለት አቀባበል የሚያደርጉ ሲሆን የህክምና አገልግሎቶችንም ተደራሽ እንዲሆን ያደርጋሉ። ሰራ በአንድ ቀን ከሶስት እስከ አራት መቶ የሚደርሱ ሰዎችን እንደሚያክሙ ትገልጻለች። በአሁኑ ሰዓት ወደ አሜሪካ እየገቡ ያሉት ሰዎች በጣም ወጣትና ጤናማ ናቸው። ስለዚህ አብዛኞቹ የምናያቸው የጤና ችግሮች ረጅም ጊዜ በስደት ላይ ከመቆየት የመጡ ናቸው። በአብዛኛው በስልጠና እና በትምህርት ላይ ያሉ የህክምና ተማሪዎች ስደተኞቹ በቅድሚያው እንደመጡ ወደሚያርፉባቸው ፖሊስ ጣቢያዎች በመሄድ አስፈላጊ የሆኑ ጸረ ባክቴሪያ መድኃኒቶች እና ቅድመ ወሊድ ቫይታሚኖችን ያከፋፍላሉ። not only that there are other other unfortunate situations that do happen violence kidnapping <laughs> ሰዎች በባቡር አናት ላይ ተቀምጠው በአውቶቡስና ና በጭነት መኪናዎች ጀርባ ላይ በመሆን ነው የሚመጡት። ከዚህ በተጨማሪም ሌሎች ከበድ ያሉ ጉዳዮች መኖራቸውንም ይገመግማሉ። ካርላ ካስትሮ ስደተኛ ናት። ስደተኞች በመሆናችን ድንገተኛ ሕክምና ወጭን መቋቋም አንችልም። ካርላ በተጨማሪም ሐኪሞቹ በመንገድ ላይና በምግብ እጥረት ለተጎዱ ስደተኞች የሚሰጧቸው ድጋፎች መሰረታዊ መሆናቸውንም ገልጻለች። ሮበን ሳንቶስ እዚህ የበጎ ፍቃድ አገልግሎት ላይ የሚሳተፍ የሕክምና ተማሪ ነው። እንደሚመስለኝ ከጀመራቸው የቆየና በሽታው የተባባሰባቸው ሰዎችንም የምናገኝ ይመስለኛል። ሩብን የስደተኞቹ ሁኔታ በአየር ጸባዩ የተነሳ አስከፊ ደረጃ ላይ እየደረሰ ነው ይላል። አስከፊ ሁኔታዎች አሉ። ባላቸው የተመጠነ ምግብ ላይ ቅዝቃዜው ሰውነታቸውን ይጎዳዋል። ሰራይ የዚህ በጎ ፍቃድ አገልግሎት በጀት በቺካጎ ከተማ ካሉ መልካም ሰዎች የተሰባሰበ እንጂ የመንግስት ድጋፍ ያልታከለበት መሆኑንም ትገልጻለች። ከዚህ በተጨማሪም ከስደተኛ ቤተሰብ መውጣቷ በበጎ ፈቃድ አገልግሎቱ ላይ ተሳታፊ እንድትሆን ምክንያት ሆኗታል። አባቴ የፔሩ ስደተኛ ነው። እሱ ብቻውን እዚህ ሆኖ ቢታመምና እንክብካቤ ቢፈልግ ኖሮ ሰው እንዲኖር እፈልጋለሁ። ሳራ አያይዛም የጤና አገልግሎት መሰረታዊ ከሆኑ የሰብአዊ መብቶች አካል አንዱ ነው ትላለች። የህክምና አገልግሎት እየሰጠን እንገኛለን። ዛሬ እዚህ የምንገኝበት ምክንያት ይኸው ነው። እናም የጤና ጥበቃ አገልግሎት የሰብአዊ መብት አንዱ አካል ነው። እነዚህ የተማሪ ዶክተሮች፣ ነርሶችና የህክምና ዳቶች በሀገሪቱ ሶስተኛው ትልቅ ከተማ በሆነው በቺካጎ ውስጥ ያለውን የድንገተኛ ጤና ምላሽ ክፍተት በመሙለት ግንባር ቀደም ናቸው። ለአሶሺየትድ ፕሬስ ዘገባ አደን ገረመው። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ሕልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቁማችሁን የመደመር ምልክትና አንድ ቁጥር አስቀድማችሁ በ202227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። በውሃ ጥረት ከፊል ደረቃማ የሆኑ ስፍራዎቿ በሚፈተኑባት ኬንያ አንድ የቴክኖሎጂ ባለሙያ ጥረቱን ለመቀነስ የሚረዳ መላ እያስተዋወቁ ይገኛሉ። ጁማ ማጂንጋ ከናይሮቢ ላከውን ዘገባ በመቀጠል እናሰማችኋለን። በኬንያ ካጂያዶ አውራጃ ውስጥ በምትገኘው ኢሲኒያ ውስጥ በተንጣለለችው ፀሐይ ስር ዳንኤል ዋንጁኪ ቆሻሻ ውሃን ለዳግም ጥቅም በመዋል የበቀሉትን አረንጓዴ እጽዋት ማድነቅ ይዘዋል። ኬንያ አሁንም ከውሃ እጥረት ጋር እየታገለች ትገኛለች። ችግሩ በአብዛኛው እንዲህ ባሉት ከፊል ደረቃማ ስፍራዎች ይበልጡኑ ይታያል። የኢኮሴቭ የቆሻሻ አያያዝ አገልግሎት ድርጅት መስራች ዳንኤል ዋንጁኪ ቆሻሻ ውሃን መልሶ ጥቅም ላይ የመዋል ቴክኖሎጂ እጥረቱን ለመቀነስ ይረዳል ባይ ናቸው። Thank <laughs> ዛሬ በዚህ መጠን ያገኘነው ውሃ እኩለ ሌሊት ላይ ይባክናል። የጎደለውን ለመሙላት ነገ ላይ ሌላ ውሃ ማግኘት ያስፈልጋል። የሚባክነው ውሃ ተገድቦና ታክቦ በተደጋጋሚ ለጥቅም መዋል የሚችልበትን መልካም እድል ተመልክቻለሁ። ኢኮሴፍ ኢኮትሬት የተሰኘ ስነ ህይወታዊ ንጥረ ነገር በመጠቀም ለዳግም ጥቅም ከሚውለው ውሃ መጥፎ ጠረንን ያስወግዳል፣ ቀለሙን ያጠራል፣ ባክቴሪያዎችን ያስወግዳል። ከዚያም በአካባቢ ላይ ብዙም ጉዳት በማይተውበት መንገድ ለዳግም ጥቅም ያውለዋል። ከሜካኒካል ዘዴዎች የተለየው ይ ሂምላ በማጣራት ሂደት ይለቀቅ የነበረውን የሚቴን ጋዝ መጠን ስለሚቀንስ አካባቢውን ይጠቅማል። ዳንኤል ዋንጁኪ በድጋሚ እዚህ አካባቢ ምንም ዝናብ ያልታይባቸው ስድስት ወቅቶች አልፈዋል። ውሃ ቢኖር ኑሮ ሰዎች ይህን ጊዜ ያለ ችግር ያልፉት ነበር። ውሃ በሌለበት ሁኔታ ግን ምንም ምድል የለም። የድርሞን የቤት እንስሳ የውሃ ድርጫን ያሳድርባቸዋል። እኛም ከምናገኘው ውሃ ጥቂቱንም ቢሆን ማቆየት አለመቻላችን ትልቅ ተግዳሮት ሆኗል። ለውሃ ማቆር እና የውሃ ምንጮችን ዳግም ለማሰራራት የሚውሉ መልካም እድሎች በመፍጠር ከችግሩ ለመውጣት መጣር ይገባናል። የስነ ህይወታዊ ውሃ መልሶ ጥቅም ላይ የመዋል ቴክኖሎጂ ተጠቃሚዎች ለአካባቢ ተስማሚ ብቻ ሳይሆን ወጪ ቆጣቢም ነው ይላሉ። ዊሊያም ኬያሪ ቴክኖሎጂውን በሆቴል ውስጥ ይጠቀማሉ። ለግቢው ጥላ የሚሆኑ ዛፎችን ለማብቀል ለመልሰው ጥቅም የዋለውን ውሃ ይጠቅማሉ። ይህንን ማድረጋችን ከፍተኛ መጠን ያለው ገንዘብ እያዳነልን ይገኛል። ዲያስፖር አንድ መቶ ሺህ የኬንያ ሽልንግ ያተርፋል። ምናልባት ባክቴሪያን ማስወገጃ ለመግዛት ፎወር አስር ሺሊንግ እናወጣለን። ይህ ቴክኖሎጂ ማይነት ጥገና አይፈልግም። በጣም ደረቅ በሆነ አካባቢ ሁሉ አረንጓዴ ስፍራን መፍጠር እንችላለን። ውሃ በምግብ ምርት ውስጥ ትልቅ ሚናን ይጫወታል። ጥቅምት 16 ቀን የተከበረው የዘንዝረው የዓለም ምግብ ቀን መሪ ቃል ውሃ ህይወት ነው ውሃ ምግብ ነው የሚል ነበረ። ዋንጁኪ የቆሻሻ ውሃ መልሶ ጥቅም ላይ የሚያውለውን ቴክኖሎጂን ለተቀረው ዓለም ለማሰራጨት ተስፋ ሰንቀዋል። ወደ ተባበሩት መንግስታት ድርጅት የአየር ንብረት ለውጥ ኮንፈረንስ እያመራን ባለንበት በአሁኑ ወቅት እዚህ ግቢ ውስጥ የተገበርነው ቴክኖሎጂ በመላው ዓለም ለሚሊዮኖች በሚቆጠሩ ቤቶች ውስጥ ለስራ እንደሚውል እርግጠኞች ነን። ይህንኑ ማሳካት ነው እቅዳችን። የተባበሩት መንግስታት ድርጅት ዘላቂነት ያለው የልማት ግብ ቁጥር ስድስት ላይ ለሁሉም የውሃና የንጽህና አጠባበቅ አቅርቦትና ዘላቂነትን ማረጋገጥ እንደሚያሻ ይጠቁማል። እንደ ዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ኬንያ አሁንም በዓለም ላይ የውሃ እጥረት ካለባቸው ሀገራት ተርታ ትመደባለች። አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሮ ደግሞ ንጉሱ ታምሬ፣ እስካሁን ድረስ አብረናችሁ ነበር። መልካም ሳምንት ይሁኑላችሁ። መልካም ጊዜ።